በኬንያ አወዛጋቢ በሆነው የፋይናንስ ሕግ ረቂቅ ላይ ተቃውሞ መነሳቱን ተከትሎ ፕሬዚዳንት ዊልያም ሩቶ በምክር ቤቱ በጸደቀው የሕጉ ረቂቅ ላይ እንደማይፈርሙ ቢያስታውቁም ተቃውሞ ግን አሁንም ቀጥለዋል። ከተቃውሞ እንቅስቃሴው ጋር በተያያዘ እስካሁን ሰላሳ ዘጠኝ ሰዎች መገደላቸው ተገልጸዋል። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መርሃ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለማርያም ኬንያውያን በሌሎች ሀገራት ተጽዕኖ ስር ወድቀዋል በሚሉት የሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ስለመሆኑ ያስረዳሉ። ኬንያ ከፍተኛ ሄዳ ጫና ካለባቸው ሀገራት አንዷ መሆኗን የሚጠቅሱት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብድል መናን መሐመድ ደግሞ ለተቃውሞ መነሻ የሆነው የፋይናንስ ህግ ጫናውን ለማስከተል በአበዳሪ ተቋማት ውስጥ ከሚሰጥ ምክር ሀሳብ መመንጨቱን ያመላክታሉ። አስመማዋይ ነው። ባለሙያዎችን አነጋግረው ተከታዩን ውይይት አዘጋጅቷል። በኬንያ የሀገሪቱ ፓርላማ ያጸደቀውን አወዛጋቢ የፋይናንስ ህግ በመቃወም የሰዎች ህይወት የጠፋባቸው ሰልፎች መካሄዳቸውን ተከትሎም ፕሬዚዳንት ዊልያም ሩቶ ህጉን እንደማይፈሩም ቢያስታውቁም አሁንም በወጣቶች የሚመራው ተቃውሞ ተጠናክሮ ቀጥሏል። ሦስተኛ ሳምንቱን በያዘው ህዝባዊ ተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች መቁሰላቸውን የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ማስታወቁን አጃንስ ፍራንስ ፕሬስ ከስፍራው ዘግቧል። የሀገሪቱ ፕሬዚዳንት ዊልያም ሩቶ ደግሞ ባለፈው እሁድ በሰጡት መግለጫ ላይ 19 ሰዎች ተገድለዋል ብለው ነበር። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መራ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለ ማርያም ኬንያ ምንም እንኳን ከቀጠናው ሀገራት ጋር ስትነጻጸር የተረጋጋች ብትሆንም ያለባት መዋቅራዊ የኢኮኖሚና የፖለቲካ ችግር መፍትሄ አለማግኘቱ ለህዝባዊ ቅሬታው አንዱ ምክንያት መሆኑን ይናገራሉ። በጣም ሰፊ የሆነ የሀብት ልዩነት ያለበት ኢኮኖሚ ነው። እንደ እንደ ኢኮኖሚ ስንመለከተው ጥቂት ሀብታሞች አብዛኛውን የኢኮኖሚ ክፍል የሚቆጣጠሩበት ሀገር ነው። የኬንያ መንግስት አባካኝም ሊባል የሚችል መንግስት መዋቅሩ ራሱን ለከፍተኛ ደሞዝ ለማጨት ወደኋላ የሚል አይደለም። በጣም ከፍተኛ ተከፋይ የሆነ መዋቅር ነው ያላችሁ። ከዛ አንጻር ስትመለከተው በህብረተሰቡ ውስጥ እጅግ የተስፋፋ በመንግስት ላይ ያለመተማመን ብስጭት፣ ግዴት አለና እኛ በኢኮኖሚ እየተጎዳን ነው፣ እናንተ ግን ራሳችሁን እየተከላከላችሁ ነው፣ የእናንተ ሀብት እየጨመረ ነው፣ የግል ዘርፉ አትራፊነቱን እንደጨመረ ነው የሚል ቁጭት አለ። አሁንም ባልበረደው ተቃውሞ ምክንያት በናይሮቢ ማዕከላዊ የንግድ መናሪያ አካባቢዎች የሚገኙ መደብሮችና ሌሎችም የንግድ ቤቶች ትላንት ዘግተው ስለመዋላቸውም ተዘግቧል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት መካከል አንዷ መሆኗን ገልጸው የአገሪቱ መንግስት ሊተገብረው ያቀደው የፋይናንስ ህግም ይህንን ለማስተካከል በአበዳሪ ተቋማት ከሚሰጥ ምክረ ሀሳብ የመነጨ መሆኑን ይናገራሉ። የኬንያ መንግስት የዓለም አቀፍ የገንዘብ ተቋማትን እርግጠኛ ነኝ፣ ማንኛውም አበዳሪ ብድር ሲጠየቅ የራሱ ቅድመ ሁኔታዎች አሉ። ማንም ሰው ገንዘቡ አይሰጥም፣ መግለሰብ በሀገር በተቋም ደረጃ ገንዘብ አይሰጥም ያለ ቅድመ ሁኔታ። ስለዚህ አንደኛው የተጠየቀው ጥያቄ ታክስ መጨረብድር መጨመር። ስለዚህ የኬንያ ህዝብ ሜይ ላይ ነው ባለፈው፣ የዛሬ ወር የታክስ ጭማሪው የአሁኑ ያለው መንግስት የሩቶ መንግስት ሲያቀርብ የኬንያ ህዝብ ተቃውሞታል። እና ይሄ ተቃውሞ እየተቀጣጠለ ያለበት ሁኔታ እየተመለከትን ነው። እያደገ መጥቶ መጥቶ አሁን ያለው ደረጃ ደርሷል። እና የታክስ ማሻሻያው ምክንያቱ ይሄ ነው። ማይቻል ያህል ኢትዮጵያም የገጠመን ባይተው የተመሳሳይ ነገር ነው። እሱም ማይገባ ያህል እዳ በጣም ከሀገር ውስጥም ከውጭም ወስደን አሁን ማንወጣበት ባት ውስጥ እንገኛለን። እና ዓለም አቀፍ የገንዘብ ተቋማትም ብድሩ በምንጠይቃቸው ሰዓት ታክስ ጨምሩ፣ ያው በጣም ተመሳሳይ ምክሮችን እየመከሩ ነው ያለው። እኛ በጣም የሚገርም ይመሳሰላል። የታክስ ስንትናችሁን አስቡ ነው የሚለው ወዲህ ቀነሱ የታክስ የገቢ ምንጫቹን አሱ ነው የሚሉትን የአካባቢ መልክዓ ምድራዊ ፖለቲካ መቃየር ተከትሎ ኬንያ አሜሪካን ጨምሮ ከምዕራቡ ዓለም ጋር የፈጠረችው ወዳጅነት በህዝቡ ዘንድ እንደ ተጽዕኖ ተወስዶ አልተወደደ የሚሉት አቶ ጌታቸው ይህንና ሰሞናዊ ሁኔታዎችን ተከትሎ ኬንያውያን በፕሬዚዳንት ሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ነው የሚላሉ። አሜሪካን ተልእኮ ተከትለው ወታደሮቻቸውን ወደ ሀይቲ መላካቸውም በሀገር ውስጥ ያለ ብዙ የጸጥታ ችግር ባለበት ሁኔታ የኬንያ ሰራዊት ለምንድን ነው ወደ ሀይቲ የሚሻገረው እና እዛ ጉዳይ ለማስፈጸም የሚሄደው የሚለው ነገር በጣም ቅሬታ እየፈጠረ ነው እና ኬንያ የምዕራቡ ዓለም ተጽዕኖ ስር እየወደቀች ነው እና እሱ ተገቢነት የለውም። ለዚህ ደግሞ ይሄ መንግስት ነው ተጠያቂ። ስለዚህ ይሄ መንግስት ምንም እንኳን ፕሬዚዳንቱ የፋይናንስ ህጉን አልፈርምም ቢሉ የኬንያውያንን ውያንን ፍላጎቶች ሊያሟሉ የሚችሉ አይደሉም። ስለዚህ ሰልጣን ይልቀቁ የሚል ነገር ላይ ያሉት ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ ማድረጋቸውን ከተናገሩ በኋላ ባለፈው እሁድ ሰኔ ሀያ ሶስት ሁለት ሺ አስራ ስድስት ዓመተ ምሕረት ከጋዜጠኞች ጋር በነበራቸው ቆይታ ውሳኔያቸው አገሪቱን ወደ ኋላ ሁለት አመታት የሚመልስ ነው ብሎታል። ኬንያ በአሁኑ ጊዜ ያለባትን ሰባ ዘጠኝ ቢሊዮን ዶላር ብሔራዊ እዳን ለመቀነስ ግብር መጣሉ አስፈላጊ እንደነበር የተናገሩት ፕሬዚዳንቱም አገሪቱ ከምትሰበስበው ግብር ስልሳ በመቶ የሚሆነውን እዳ ለመክፈል ታውለዋለች ብለዋል። ይህ የግብር ጭማሪ ዝቅተኛ ገቢ ያለው የማህበረሰብ ክፍል ላይ የብረታ ምጣኔ ሀብታዊ ጫና የሚያሳርፍ መሆኑ የሚናገሩት ዶክተር አብዱል መናን በበኩላቸው የሀገሪቱ መንግስት ይህንን ታሳቢ ባደረገ መልኩ በሂደት ማሻሻያውን መተግበር እንደነበረበት ይናገራሉ። የታክስ ማሻሻያ በጣም ጫናው እንዳይብረታ በይበልጥ ድሃው ህብረተሰብ ክፍል ላይ ቀለል ማድረግ ነው፣ በድሃው ላይ ማለት ነው። ሁለት እርምጃው የሚወሰድበት ጊዜ በተራዘመ ጊዜ ቢሆን ነው የሚሻለው፣ ማሻሻያ እርምጃው። ይህንን ደግሞ አለም አቀፍ የገንዘብ ተቋማትን ለማሳመን መጣር ያስፈልጋል። በአጭር ጊዜ ውስጥ እንደዚህ አይነት የታክስ ሪፎርሞች ስታካሂድ ማሻሻያ ስታካሂድ በጣም ድሃውን ህብረተሰብ ክፍል ለከባድ ችግር ነው የሚዳረገው እና የሚተገበርበት ጊዜውን የተራዘመ እንዲሆን መጠየቅ ነው አንደኛው መነጋገር ነው ያለው አማራጭ ከህብረተሰቡ ጋር ማለት ነው እንጂ አጠቃላይ አንተገብረውም ቢሉ የሚሆን አይመስለኝም። ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ በማድረጋቸው አገሪቱ ከፍተኛ መጠን ያለው ብድር ማግኘት እንደሚጠበቅባት ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል። ኢትዮጵያን ጨምሮ በከፍተኛ እዳ ውስጥ ያሉ ሀገራት ከአበዳሪ ተቋማት የሚቀርቡ የኢኮኖሚ ማሻሻያ ጥያቄዎችን አማራጭ በሌለው መልኩ እየተገበሩ ናቸው ያሉት ዶክተር አብዱልመናን ፕሬዚዳንት ሩቶም ትቻው ያሉ አልፈርመውም ቢሉም የጊዜ ጉዳይ ካልሆነ በስተቀር መተግበራቸው አይቀርም ብለዋል። ኦልሬዲ ችግሩ ስነ ሆንክ ከዛ ችግር ልትወጣ ነው? የለም የተወሰነ ማስተካከያ ይካሄድልሃል የረጅም ጊዜ ብድር ይሰጥሃል ኢኮኖሚ ማስተካከያዎች እርምጃዎች ተወስዳለህ ግን የተወሰነ ጊዜ ደግሞ ፋታ ታገኛለህ ማለት ነው ችግሩ መፍትሄ የቀረበልህም ችግር ሊሆን ይችላል ምንም ጥያቄ የለውም ችግሩን ብተወውም እንዳለ ከችግር አትወጣም መፍትሄ ተብሎም የቀረበው ደግሞ የተወሰነ ችግሩን ያራዝምልሃል ግን የሆነ ጊዜ ድረስ ያስኬድሃል ስለዚህ ሊተዉት ማይችሉት ጉዳይ ነው እና ምንም ጥርጥ ተቃውሞ ግን አሁን ስለበረታት ቸዋለው ይበሉ እንጂ ምንም ቢተዉት ምን ያረጉታል? ሄዳ ወዳ እኮ አለ፣ የት ይሄዳል? ግን የህዝብን ተቃውሞ ፈርተ ታክስ አላሻሽንም ብለ ብትተው ችግሩ የትም አይሄድም። ስለዚህ መልሰው ወደ ዓለም አቀፍ የገንዘብ ተቋም ጋር መሄዳቸው ማይቀር ጉዳይ ነው። አጭር ጊዜ ቢያዘገዩት፣ በኬንያ የቀጠለው ተቃውሞ መረጋጋት በተሳነው የአፍሪካ ቀንድ ላይ ተጨማሪ ጸጥታ ችግር እንዳይፈጥርም ተሰግቷል። ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ቀንድ ቀጠና ሀገራት በውስጣዊ ጉዳይ እየታመሱ ነው የሚሉት አቶ ጌታቸው ተክለማርያም የኬንያ ጉዳይም ለቀጠናው ተጨማሪ የራስ ምታት ሆኗል ይላሉ። ሱዳንም ብትመለከተው ኦልሞስት በዓለም አቀፍ ደረጃ ትልቅ ሊባል የሚችል እና ብዙ ሚሊዮኑ ሰዎችን ለሕልፈት ሊዳርግ የሚችል የድርቅ ፈተና ተጋርጦበት ነው ያለው። በዛ ላይ ጦርነት ደግሞ አለ። እጅግ የከፋ ጦርነት ነው እየተካሄደ ያለው። ኢትዮጵያም እንደዛው ሌላ ትልቅ ኢኮኖሚ ነው ደግሞ ራሱን አረጋግቶ ከዚህ በፊት ወደነበረው ሁኔታ ለመመለስ ተግዳሮት የገጠመው ነው። ከዛ ውጭ ያሉት እንግዲህ ትንንሽ ሀገራቶች የራሳቸው የውስጥ ፖለቲካቸው አለመረጋጋቱ ረጅም ጊዜ የቆየ ነው። በክልሉ ደግሞ የሽብር እንቅስቃሴ የሚያደርጉ አካላት አሉ እና ለዚህ እየታመሰ ላለ እና መረጋጋት ለራቀው ቀጠና የኬንያ ወደ መታመስ መሄድ ደግሞ ሌላ ራስ ምታት ነው። ስለዚህ በክልል ደረጃ በአህጉርም ደረጃ በዓለም አቀፍም ደረጃ ይሄ ነገር ትኩረት ተሰጥቶት ወደ መረጋጋት ወደ ድርድር ወደ ንግግር ሊሄዱ የሚችሉበትን አማራጮች ማስቀመጥ የተሻለ ይመስለኛል። ፕሬዚዳንት ዊልያም ሩቶ የኬንያን ወጣቶች ቅሬታቸውን ለመስማትና ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አደራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማህበራዊ ሚዲያ ላይ ባሰፈሯቸው ጽሁፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ፕሬዚዳንት ሩቶ ያለአንዳች ቅድመ ሁኔታ ስልጣናቸውን እስኪለቁ ድረስ አናቆም የሚሉም አንዳንድ በራሪ ወረቀቶችም ታይተዋል።